በአማራ ክልል ቋራ ወረዳ ሶስት ሰዎች በኮሌራ ወረርሽኝ ሞቱ። በአማራ ክልል በምዕራብ ጎንደር ዞን ቋራ ወረዳ ልዩ ስሙ በርሜል ጊዮርጊስ በተባለ የጸበል ስፍራ እንደገና ባገረሸ የኮሌራ ወረርሽኝ ሶስት ሰዎች መሞታቸውን የአማራ ክልል የሕብረተሰብ ጤና ኢንስቲትዩት አስታውቋል። አስቴር ምስጋናው ዘገባ አላት። የአማራ ክልል የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ ለአሜሪካ ድምፅ እንደተናገሩት ከታህሳስ 25 ቀን 2017 ዓ ም ጀምሮ በጸበል ስፍራ በተደጋጋሚ በተቀሰቀሰ የኮሌራ ወረርሽኝ ሶስት ሰዎች መሞታቸውን እና ከ200 በላይ የሚሆኑ ሰዎች በወረርሽኙ ተይዘው በጤና ተቋማት ክትትል እየተደረገላቸው እንደሚገኝ ተናግረዋል። ያው በርካታ ባይሆኑም አንድም ሁለትም በየቀኑ አንዳንድ ቀን ዜሮ ይሆናል። አንዳንድ ሶስት አራት አምስት አስር ያለው የተንጠባጠበ ትናንት አምስት እንደገና ሙማን ተመዝግቧል። በአጠቃላይ ከታሳስ ውስጥ ጀምሮ እስከ ትናንት ወደ ሁለት መቶ ሀያ ሶስት ሙማን እና ሶስት ሰዎች ደግሞ ሕይወታቸው አልፏል። የምዕራብ ጎንደር ዞን ጤና መምሪያ የህብረተሰብ ጤና አደጋዎች መከላከልና መቆጣጠር አስተባባሪ አቶ አህመድ አሊ በበኩላቸው ወረርሽኙ አፋጣኝ ምላሽ ሊሰጠው እንደሚገባ አሳስበዋል። በጣም እየሰጋን ነው። ምክንያት አሁን የሚመጣው ትልቅ አርባ ጾም አለ። ለአርባ ጾም ደግሞ ሰው በብዛት ወደ ጠበልም ወደዛም፣ በዛ ስለንቅ የሚንቀሳቀስ እንቅስቃሴዎች በብዛት ስለሚጨምሩ ስጋት አለብን። ዞሮ ዞሮ አንድም ቼዝ ቢሆን ኮሌራ እንዲከሰትም እንዲኖርም የማይፈለግ በሽታ ስለሆነ ቼዝ ትንሽ ሰዎች የአውሮፓ ህብረት የአስቸኳይ አደጋዎች መከላከያ ቢሮ በአማራ ክልል እንደገና ባገረሸው የኮሌራ በሽታ የሶስት ሰዎች ህይወት ማለፉን አስታውቋል። የበሽታው መነሻ ቋራ ወረዳ ውስጥ የሚገኝ በርሜል ጊዮርጊስ የሚባል የጸበል ቦታ እንደሆነ የጠቀሰው ቢሮ ጸበሉን ለመጠቀም ከሌሎች የክልሉ አካባቢዎች በርካታ ሰዎች ስለሚሄዱ በሽታው የመስፋፋት እድሉ ከፍተኛ ነው ብሏል። በክልሉ የሚካሄደው ግጭት ለረድኤት ድርጅቶች እንቅስቃሴ እክል እንደሆነ ቢሮ ጠቅሷል። ዋና ዳይሬክተሩ አቶ በላይ በዛብህ እንደሚሉት ከታህሳስ 25 ቀን 2017 ዓመተ ምህረት ጀምሮ እስከ ትላንት የካቲት 3 ቀን ድረስ በየቀኑ የበሽታው ተጠቂ በጤና ተቋማት እየተመዘገበ እንደሚገኝ ገልጸው የጸበል ስፍራው በትንሹ ለ30 ቀናት ካልተዘጋ ወረርሽኙ ከክልሉ አልፎ በአገር አቀፍ ደረጃ የከፋ ጉዳት ሊያደርስ እንደሚችል ስጋታቸውን ገልጸዋል። እዛ አካባቢ መጠባበር ችግር አለ። ትምህርት ላለመቀበል እዛው ጸበሉ ቦታ ላይ ያሉ ሰዎች እና ሰውን ከተለያየ ከአዲስ አበባ ጭምር ከው ባህር ዳር ከው ጎንደር እንደዚህ ከተለያየ ቦታ በአውቶቢስ ተጭኖ ወደዛ እንዲሄድ የሚያደርጉ ኤጀንቶቹ መወኪሎ ይሄ ነገር እንዲቋረጥ ያለመፈለግ ሁኔታ አለ፣ በግልጽ ማለት ነው። ጸበሉ ቦታ የሚያስተባብሩ ሰዎች ከሃይማኖት ተቋም አንጻር ጠቅላይ ቤተ ክህነት ማገዝ የእነሱን መመሪያ መቀበል አለባቸው። ታች ጸበል ቦታ ያሉ ሰዎች ማለት እኛ እንደ ህብረተሰብ ጤና ኢንስቲትዩት እና እንደ ሙያ የምንመክረው በሽታው ቢያንስ ለሰላሳ ቀን ዜሮ ከሆነ በኋላ አገልግሎትን ተመታቶ እንደገና ማስጀመር ይቻላል ነው የመጀመሪያው አማራጭ። ሁለተኛው ሙሉ በሙሉ ሰው ይህንን አውቆ ለተወሰነ ጊዜ እንዲቆም ነው እኛ የምንመክረው ማለት ነው። የሚመለከተው የመንግስት አካላትም ትብብር እንዲያደርግ ጥሪ አቅርበዋል። ደብዳቤ ጽፈናል። ለትራንስፖርትና ሎጂስቲክስ ቢሮ፣ ለባህልና ቱሪዝም ቢሮ ደብዳቤ ጽፈናል። በርካታ ሰዎች በባስ በአውቶቢስ እየተጫኑ ስለሚሄ እንዲቆም ካላደረግም በሽታውን እዛ ዜሮ ማድረግ አይቻልም ማለት ነው። የምዕራብ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ሊቀ አላፍ ቆሞስ አባ ኃይለ ማርያም ያሳይ ስለ ጉዳዩ ተጠይቀው የጤና ባለሙያዎች ወረርሽኙ አሳሳቢ ነው፣ ጸበሉ መዘጋት አለበት ካሉ እንዘጋለን ብለዋል ከሆነ እኛ ዝም ብለን አናይም። ሁለት ሺ አስራ አምስት ዝም ላይ ጸበሉን ያቆምነው እኛ ነን። አሁንም እናቆመዋለን። ግን ስናቆመው የዞኑ ጤና መምሪያ አለ፣ የዞኑ መንግስት አለ። ራሱ እንችል በአጠቃላይ ግን ኮሚቴው ነው አሁን በአጭር ጊዜ ሳምንት አልሞላንም የተዋየን ኮሚቴውን እያዋቀርነው ያለነው አሁን ከ2015 ዓመተ ምህረት ጀምሮ በክልሉ በባህር ዳር እና በጎንደር ከተማ እንዲሁም በኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳ፣ ምዕራብ ጎንደር ዞን ቋራ ወረዳን ጨምሮ በተለያዩ አካባቢዎች በተለያየ ጊዜያት ወረርሽኙ ተከስቶ እንደነበር የአማራ ክልል የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ በላይ በዛብህ ገልጸው በዚህም ከዘጠና በላይ ሰዎች መሞታቸውንና ከአራት ሺህ በላይ በወረርሽኙ ተጠቅተው በሕክምና ተቋም አገግመው መውጣታቸውን አስታውሰዋል። በወቅቱም ለአንድ ወር ያህል የጸበል ስፍራው ተዘግቶ እንደነበረም ጠቅሰዋል። ለአሜሪካ ድምጽ አስቴር ምስጋና